በደቡብ ክልል በጋሞጎፋ ዞን ከአራት መቶ በላይ አርሶ አደሮች በሕጋዊ መንገድ የተሰጣቸውን መሬት ተነጠቆ ሲል መንግስታዊ ያልሆነው የሰብአዊ መብቶች ጉባኤ በቅርቡ ይፋ ባደረገው መግለጫ አስታውቋል። ሰመጉ ባለፈው ሳምንት መገባደጃ ያወጣውን የጥናት ዘገባ በጊዜው በዜና ዘግበናል። መግለጫውን የተንተራሰ ዝርዝር ዘገባ የሚመለከታቸውን የድርጅቱን ባለሥልጣናት አነጋግረን ለማቅረብ በገባነው ቃል መሠረት ሊቀ መንበሩን አቶ ብዙአየሁ ወንድሙን ጠይቀናል። አሉላ ከበደ ነው አቶ ብዙአየሁ ያነጋገራቸው። አቶ ብዙአየሁ፣ በደቡብ ክልል በጋሞ ጎፋ ዞን ከአራት መቶ በላይ አርሶ አደሮች በሕጋዊ መንገድ የተሰጣቸውን መሬት ተነጠቁ ይላል ድርጅታችሁ፣ የሰብአዊ መብቶች ጉባኤ ባለፈው ሳምንት መገባደጃ ያወጣው መቶ ሰላሳ አምስተኛው ልዩ መግለጫችሁ። በአርባ ምንጭ ዙሪያ ላንቴ ቀበሌ በአካባቢ አስተዳደር ተፈጸመ ባለው በዚህ መብት ጥሰት የይዞታ ማረጋገጫ ያላቸውን እና ግብር ሲከፍሉ የቆዩበት የእርሻ መሬት እንደተነጠቁ ነው የአራት መቶ ሰላሳ ስድስት አርሶ አደሮችን ስም ዝርዝር ይዘው የወጣው መግለጫችሁ። እስኪ ያስረዱን፣ ምንድን ነው መሰረቱ? እንዴት ነው ይህ እርምጃ ሊወሰድ የቻለው? በማንስ ነው? አካባቢው በደቡብ ብሔራዊ ክልላዊ መንግስት አርባ ምንጭ ዙሪያ ወረዳ ላንቴን የኢቴ ኤልጎ ቀበሌ አርሶ አደሮች ላይ የተፈጸመ የመሬት ማፈናቀል ጉዳይ ነው። በዚሁ ወረዳ እንደዚሁ ሌላ ቀበሌ የተፈጸመው ቀደም ሲል ከሰው ይዞታ ውጪ አንድ መቶ አንድ ሄክታር መሬት መኖሩ ተረጋግጦ በመስከረም ሀያ ስድስት ሁለት ሺ አንድ አመተ ምህረት እንዲታደድ የቀበሌው አስተዳደር ይወስናል። ይህንንም መሬታቸው በአባይ ሐይቅ መጥለቅለቅ ለተወሰደባቸው ግለሰቦች፣ በቀበሌው ነዋሪ ሆነው መሬት ለሌላቸው ወጣት ዜጎች ለቀድሞ ሰራዊት አባላትና እንዲሁም በክብር ለተመለሱ የሰራዊቱ አባላት ነው መሬቱ እንዲታሰህ የተደረገው። ከዚያም ሰላሳ ሶስት በመቶ ካሬ ሜትር ስፋት ያለው ቦታ ነው እያንዳንዱ ሰው እንዲሰጥ የተደረገው። ይህንኑ የቀበሌው አስተዳደር የወሰነውን ቦታ የወረዳው አስተዳደር፣ የዞኑ አስተዳደር ጉዳዩን ተመልክተው አጥርቀውታል። ይህንን እንግዲህ በእጃችን ያለው መረጃ እንደሚያመለክተው የወረዳው መሬት አስተዳደር የይዞታ አረጋገጫ ሰጥቷቸዋል። ይህንንም በሰላሳ ስድስተኛው መደበኛ መግለጫችን አሳውቀናል። ከዚህ ፊት ተመልሶላቸው ነበር። ከዛ ለአምስት አመት በተከታታይ ግብር ከፍለው ነበር። አሁን እንዳስረዱን ሰባት አመት ሊሞላው የተቃረበ ጊዜ በባለቤትነት ይዞታቸው ስር የነበረ መሬት ላለፉት አምስት አመታት ግብር ሲከፍሉበት የቆዩ ነው። እነዚህ አራት መቶ ሰላሳ ስድስት አርሶ አደሮች ተወሰደባቸው የተባለው እውነት ነው። ሰባት አመት በእጃቸው ዝሮ የከፈሉበት ግብር እስከ አምስት አመት ድረስ ልጃቸው አለ። ማን ነው ይሄን እርምጃ ሲወስደው? እዛው ከወረዳ አስተዳደርና ከዞኑ በወጡ ሰዎች ነታጣቂዎች ታጣቂዎች ናቸው። አስጃውን ወስደው መሬቱን የቀሟቸው መሬቱን ልቀቁ ሲባሉ ምንድን ነው ምን እንደመነሻ አደረጉት? አንደኛ በባህላዊ ህግ ይህን ያህል ሄክታር በላይ መሬት ይዛችኋል፣ ሁለተኛ ደግሞ በህገ ወጥ መንገድ ነው ቦታውን የያዛችሁት የሚል አስተዳደሩ የሰጠው ምክንያት መርማሪዎቻችን ሲያጣሩ የሰጧቸው መልስ ግን በህጋዊ መንገድ ማግኘታቸውን ያሳይ ደግሞ አንደኛ የቀበሌው አስተዳደር በቃለ ጉባኤ የወሰነበትን፣ ሁለተኛ የአካሎች ሁሉ አጽድቀውት ግብር መክፈላቸውን የሚያሳዩ ሰነዶች አሉ። ይህንን ሆኖ እንዴት ህገ ወጥ ይሆናሉ የሚለውን ነገር ጠይቀን የሰጡን መልስ በቂ ሆኖ አላገኘ ነው። ምንም አይነት ምትክ ቦታ ሳይሰጣቸው ቀደም እያለገለጽኩልህ ቦታው አቮካዶ፣ ሙዝ፣ ከፍተኛ አትክልት የሚመረትበት አዲስ አበባን ጨምሮ የተለያዩ ቦታዎች አትክልት የሚቀርብበት ቦታ ላይ ነው። ለመሬት ነው ለመሬት ነው። ለሙት መሬት ምንም አይነት መተኪያ ካሳም ሳይከፈላቸው ነው መሬታቸው ላይ ተነሱ የተባሉት አንለቅም በማለታቸው መሬቱ ተከቦ በቤተሰባቸውም በልጆቻቸውም በነሱ ላይ ከፍተኛ የሆነ ድብደባም አካል ጉዳትም ደርሷል። እንኚህ አራት መቶ ሰላሳ ስድስት ሰዎች ከነ ቤተሰቦቻቸው በአሁኑ ሰዓት በምን አይነት ሁኔታ ላይ እንደሚገኙ የምታውቁት ነገር አለ? አካባቢው ለቀው ከፍተኛ ችግር ውስጥ እንዳሉና ተበታትነው በተለያየ ቦታ ላይ ጠልለው እንዳሉ ነው። በግልና በሚያውቋቸው ቤተሰብ ላይ በተለኛ ሁን ላይ ለገጠማቸው እየነገሩ ያሉት ልጆቻቸውም ትምህርት እንዳቋረጡ እና በጣም መቸገራቸውን በማወቅ ነው። እንግዲህ አሁን በአስቸኳይ መግለጫና ውስጥ የሚመለከተው የመንግስት አካል እርምጃው እንዲወስድና ና አንድ መፍትሄ እንዲሰጣቸው አቤቱታውን ለመንግስት አካል አቅርበናል። ይሄን አቤቱታ ካቀረባችሁ ጥናታችሁን ይፋ ካደረጋችሁ በኋላ የአካባቢውም ሆኑ የፌዴራል መንግስት በየትኛውም ደረጃ ባሉ የመንግስት አካላት የተሰጠ ምላሽ አለ እንዲህ ያለ ሰብዓዊ መብት ጥሰት ተፈጸመ ስትሉ በጥናታችሁ በተጨባጭ ስታረጋግጡ መግለጫ ከማውጣትና ዘገባዎቻችሁን ለህዝብ ይፋ ከማድረግ ያለፈ በቀጥታ የምታቀርቡበት ሁኔታ ሳለ እስኪ ስለሱ ያስረዱን። እንግዲህ መግለጫውን እንዳወጣን በቀጥታ መጀመሪያ የምንሰጠው ለህዝብ ተወካዮች ምክር ቤት አፈ ጉባኤ፣ ለፌዴሬሽን ምክር ቤት አፈ ጉባኤ፣ ለኢፌድሪ ፕሬዝደንት፣ ለኢፌድሪ ጠቅላይ ሚኒስትር፣ ለፌዴራል ጉዳዮች ሚኒስትር፣ ለህዝብ ለፍትህ ሚኒስቴር እና እንዲሁም ለእንባ ጠባቂ ተቋም እንዲሁ እንዲያውቁት፣ ለሰብአዊ መብት ኮሚሽን ለመሳሰሉት መንግስት ጉባኤዎች እና ክልላዊ መንግስት ፕሬዚደንት ጽህፈት ቤቶች ነው የምናሳውቀው። ይሄንን ሁኔታ ሁሉም የሚመለከታቸው አካሉ የመንግስት አካላቶችን አስምር እርምጃ እንዲወስበት ነው ከእነ ማስረጃው ሁሉን ነገር ገልጸው የምናስረጋው። ግን እስካሁን ግን በተሰጠንን ምላሽ የለም። በእርግጥ እኛ ያወጣነው መግለጫ ምን ውጤት አምጥቷል የሚለው እንደገና ወደ አመልካቾቹ እና ብልታው ያቀረቡት አካሎች ይህንንም ክትትል እናደርጋለን። መውጣት አመልጫ ሳይሆን እስካሁን መፍትሄ ያገኙበት አለመኖሩን አረጋግጠናል። የላሳወቅናቸው የመንግስት አካላትም እስካገኘ ጠቅላይ ሚኒስትሩ ጽህፈት ቤት ድረስ እና በተወካዮች ምክር ቤት የምታስገቧቸው ቀጥታ ምላሽ የሚሰጥበት መንገድ የለም። ከእነሱ በኩል የተሰጠ ምላሽም የለም። ከእነኚህ ከፍተኛ የመንግስት መዋቅሮች ምንም የለም እስካሁን የሰንባ ነው ነው የለም። ቀኑና ወቅቱም ባላስታውስም እና አሁን ያለው ቦርድ ወይም አመራር አሁን ስልጣን ላይ ያለው የሰመጉ ሰብአዊ መብቶች ጉባኤ አመራር ከመመረጡ በፊት በነበረው አንድ ወቅት ላይ ግን ከፕሬዚደንቱ ጽህፈት ቤት አማካሪ የተጻፈልን ደብዳቤ የእናንተን መግለጫ አንቀበልም የሚል ደብዳቤ እንደተጻፈልን አቃል በዶክሜንት አይችዋለሁ። ከዚህ ቀደም ባለ ጊዜ በሌላ ጉዳይ ላቀረባችሁት አዎ ቆይቷል። የራሳችን የምንከታተለው የሰብአዊ መብት ኮሚሽን ስላለ የእሱ ሪፖርትም እንዳመጡ እናንተን ሪፖርት ማንቀበል መሆኑ እንድታቁና እንዳልኩልን የሚል ደብዳቤ እንደተላካ ፋይል አይቻለሁኝ እኛ ግን ማመልከት ያለብን ለሀገሪቱ ፕሬዚደንት፣ ለሀገሪቱ ጠቅላይ ሚኒስትር፣ ለሀገሩ አመራር ነው። ሚዲያዎቹም ሆኑ ሌሎች አካሎች በኋላነት የሚያገኙት ነው። ለጋሽ ድርጅቶችም የሆኑ ማንኛውም አካል ማወቅ አለበትም መስማት ያለበትም በሁለተኛ ደረጃ ነው። ዋናነት ግን ጥሰቱ በተፈጸመበት ሀገር ላይ ላለው እኛ መንግስት ለመርዳት ነው እየሰራ ያለ ብለን ነው የምናምነው። ማሳወቅ ያለብን ለመንግስት ካለ ስለዚህ ለመንግስት አሳውቀናል። አታሳውቁ ስላሉ ስም አናቋርጥም፣ እናሳውቃለን። በመንግስት በራሱም የዜጎች መብት ተጥሶ በሚገኝ ጊዜ እንዲያውቅ የክትትላችሁ ውጤት ታቀርባላችሁ? አዎ። አቶ ብዙ አየው ይሄ እንግዲህ በርካታ ሰዎችን የሚመለከት ነው። አራት መቶ ሰላሳ ስድስት ቤተሰቦች ትልቁ ነውና የአካባቢው አስተዳደሮች በጥናታችሁ ጊዜ ከሰጡት መልስ ያለፈ ሰዎቹም ሲበተኑ ሕይወታቸው ቤተሰባቸውም ችግር ላይ ሲወድቅ ስለ ሰዎቹ በቅርበት ሕይወታቸውንም የሚመለከት መረዳት የሚችሉበት የተሻለ እድል አላቸውና በእነሱ በኩል ምን አይነት ምላሽ ተሰጥተዋል? ምንም ነገር ከእነሱም ያገኘነው ምላሽ የለም። እኛ መግለጫችንን ስናጠና ከአንድ አቅጣጫ ብቻ ከቤቷ አቅራቢው አካል ብቻ ሳይሆን ጉዳቱን አድርሷል ከተባለው አካልም ጭምር ነው ሄደን ቦታው ላይ የምናረጋግጠው ማስረጃዎችንም፣ የደረሰውንም ጉዳትም በቦታው ሄደን ነው እናየው። ስለዚህ አድርሷል የተባሉት አካል ቅድም እንዳልኩ ሄደን ጠይቀናል። ምንድን ነው መኪያታችሁ የተነጠቀበት ያስከለከላችሁበት ምክንያት ስንል በህገ ወጥ መንገድ ነው ቦታውን የያዙት ነው የሚለው የለም በህገ ወጥ አይደለም፣ ይሄ ከእናንተ ቢሮ የወጣ ነው፣ ማተሙም ደረሰኙም ይኸውና፣ ህጋዊ ማረጋገጥ ሰጥታችኋቸዋል፣ ግብር ሲከፍሉም ሕጋዊ ናችሁ ብሎ ተቀብላችኋል። ስለዚህ ሕገ ወጥ ናቸው የምትሉበት ነገር ምንድን ነው የሚለውን ነገርም እንዳልኩ ለማድረግ ሞክረናል። የሰጡን መልስ ምንም እንግዲህ የሚያሳምን ነገር ሆኖ ስለተገኘን ቢያንስ ከፍተኛ የመንግስት አካል ርምጃ ወስድበታል በሚል ነው እንግዲህ ያው እንዲስተካከል ነው ዋና የእኛ መግለጫ የምናወጣው። መንግስት ያላወቀውን ነገር አውቁ እንዲያስተካክሎ ለማድረግ ነው ይፋ የምናደርገው። መልካም አቶ ብዛየው ወንድሙ የሰብአዊ መብቶች ጉባኤ ሊቀመንበር መቶ ሰላሳ አምስተኛውን ልዩ መግለጫችሁን ተንተርሶ ለተነሱ ጥያቄዎች ለሰጡኝ ምላሽ ለጊዜው አመሰግናለሁ። በሌላ ርዕስ መልሰን እንደምናገኘው ተስፋ አድርጋለሁ። እግዜር ይስጥልኝ። አመሰግናለሁ።